አስመራ ከተማ የሚገኝን አንድ የግል ትምህርት ቤት መንግስት ወደ ህዝብ ትምህርት ቤት ለመቀየር ያለውን እቅድ በመቃወም ባለፈው ማክሰኞ በትምህርት ቤቱ የተቃውሞ ሰልፍ መካሄዱን የተለያዩ ዘገባዎች አመልክተዋል። በዚህም የተነሳ የትምህርት ቤቱ የበላይ ጠባቂ ሐጂ ሙሳ ኑርን ጨምሮ በርካታ የትምህርት ቤቱ የኮሚቴ አባላት መታሰራቸውን ነዋሪነታቸው በለንደን ከተማ የሆኑት የኤርትራ የሰብአዊ መብት አቀንቃኝ አቶ አብዱራማን ሰይድ ለዶች ብለ ገልጸዋል። መንግስት ወይም የመንግስት ሰዎች አሰሯቸው። እነዚህ የታሰሩባት የታሰሩት ሰዎች ሽማግሌዎች ከዘጠና ዓመት በላይ ያላቸው እድሜ በላይ ያላቸው ሽማግሌ ያካታሉ ያካተሉ ናቸው። እሳቸውም ሀጂ ሙሳ መሐመድ ኑር ይባላሉ። ይሄ ወዲያው ቁጣ አስነሳ። በትምህርት ቤቱ ና በአካባቢው ያሉት ቤተሰቦች በዚህ ነው የተጀማመረው ይ የተቃውሞ ሰልፉን የሀገሪቱ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በቲዊተር ገጻቸው መጠነኛ ና የሰው ህይወት ያልጠ እንደሚጠፋበት ሲሉ ቢገልጹትም ቆይተው የወጡ መረጃዎች እንደሚያመለክቱት ግን ሰዎች መገደላቸውን እየገለጹ ነው። አጃንስ ፍራንስ ፕሬስ የዜና ወኪል አንድ የኤርትራ መንግስትን የተቃዋሚ ፓርቲ መሪ ጠቅሶ እንደዘገበው የሟቾች ቁጥር 28 ደርሷል። የሰብአዊ መብት አቀንቃኙ አቶ አብድራማን ሰይድ በበኩላቸው ከአስመራ ደረሰኝ ባሉት መረጃ መሰረት ይህንኑ ያጠናክራሉ። እስካሁን የደረሰን ዜና ከአስመራ ከሀያ ስምንት በላይ የሚሆኑ ወጣቶች እንደተገደሉ ነው የሚታወቀው ያለው። በዛም በተጨማሪም በሞቶዎች የሚቆጠሩ ህጻናት ና ጎረምሶች ከየመንገዱ ና ከየሰፈሩ ወደ ያልታወቀ ቦታ ተወስደዋል። ላለፉት አምስት ዓመታት መኖሪያውን ኖረ ያደረገው ኤርትራዊው ጋዜጠኛ ና የሰብአዊ መብት ተሟጋች አቶ ደሳለኝ በረከት የሰው ህይወት በመጥፋቱ ቢስማማም ትክክለኛ የሟቾች ቁጥርን መግለጽ ግን አስቸጋሪ ነው ይላል የተጣራ እንኳን መገኘት በጣም ከባድ ነው ቴሌፎን የለም ኢንተርኔትም የለም ሰውም በየቤቱ ታስረዋል እንግዲህ ወጥቶ ማየት የሚችል ሰውም የለም የተጣራ ማለት በጣም አስቸጋሪ ነው የተጣራ ኢንፎርሜሽን አለ ማለት አይቻልም ግን ሀያ ስምንት ሞቱ የሚለውን እኔን አየሁት ግን አይመስለኝም ይህ ማስረጃ ትክክል አይመስለኝም ይህ በመንግስት በኩል እየተወሰደ ያለው እርምጃም አድማው በድጋሚ እንዳይካሄድ ለማስፈራራት እየተደረገ ነው ሲል አቶ አብድራማን ይናገራል። እንደ አቶ አብድራማን ገለጻ በአስመራ ከተማ ቦያ ትምህርት ቤት የተካሄደው የተቃውሞ አመፅ ጊዜያዊ ሳይሆን ባለፉት ሀያ አምስት አመታት በህዝቡ ይደርስ የነበረው ጭቆና ውጤት ነው። ነገሩ ግን ያው ያለፉት የሀያ አምስት አመታት የአገዛዝ የአስመራ ያለው ማለት ዲክቴተርሽፕ እሱ ራሱ ብዙ ጭቆናዎች እና ብዙ ግፍ እየፈጸመ ነው። በሙስሊሙ ወይም በአንድ ቤት ትምህርት ቤት ሳይሆን በምላ ህዝብ ማለት ነው። እና ይሄ መንስኤው ነው እንጂ ቁጣውና ጭቆና በሙሉ ህዝብ ነው። በመሆኑም የዓለም አቀፉ ማህበረሰብ ትኩረት ሰጥቶ የሀገሪቱን ህዝብ ሊደግፍ ይገባል ሲሉም የሰብአዊ መብት አቀንቃኙ አቶ አብድራመን አሳስበዋል። ጉዳዩን በተመለከተ ኤርትራ፣ አዲስ አበባና ብራስልስ የሚገኙትን የኤርትራ መንግስት ተወካዮች በስልክ ለማነጋገር በተደጋጋሚ ብንሞክርም ሊሳካልን አልቻለም።